የሆነ የአየር ንብረት ያላት ነው። በጣም ጥሩ ደስ የሚል እኔ እዛ ስለተወለድኩ ብቻ ሳይሆን ብዙ ሰዎች ከኢትዮጵያ የመጡ ከሱዳን የመጡ ከሌላ የመጡ ሰዎችም አንድ የምንጋራው ነገር ካለ የሰቡ እንግዳ አክባሪነት የሰው ወዳጅነት እንጫወት እንብላ እንጠጣ ባይነት፣ እሱን ነገሮች ላስታውስ ይችላሉ። እኔ በወጣትነት ጊዜ ደግሞ ተለያዩ ትምህርት ቤት ተምሬያለሁ። አስመራ ውስጥ ብቻ ሳይሆን ከአስመራ ውጭ ኢትዮጵያ ውስጥ ነበርኩ፣ አዲስ አበባ ነበርኩ። ከአስመራ መጥተህ ወደ አዲስ አበባ ስትሄድ ምንም ግር የሚልህ ነገር የለም። በተመሳሳይ ከአዲስ አበባ መጥተህ ወደ አስመራ ምክንያቱም ዴሸር ሴም ኳሊቲ የሆነ ነገሮችን ይኖራሉ። አንደኛዋ ትንሽ የህዝብ ቁጥር ሲኖራት፣ ያችኛዋ ግን ትንሽ ትንሽ ቁጥር እና የአስመራ ጥሩ ደግሞ ሰው ስራ ከዋለ በኋላ ላይክ ፎር ፒኤም ሲሆን በኢትዮጵያ አቆጣጠር ወደ አስር ሰዓት ገደማ አስር ሰዓት ሲሆን፣ አለ አንዳንድ ቦታዎች ቁጭ ብለ ሻሂ ካፕቺኖ ማኪያቶ ነው የምትጠጣው። እንደውም ከኦፊስ ከቢሮ ውጭ የሆኑ ስራዎች እምብዛም ቡና ቤቶች አካባቢ ሻሂ ቤቶች አካባቢ ነው የሚሰራው እና ፓሳጆ የሚባላለህ ዎክ ነው፣ ቀስ ብለህ ነው የምትሄደው ወሬ እያወራህ ቀኑን እየተጫወት ከምትሄድበት አለ ፓሳጆ፣ እንድ ከየቤቱ ከየስራው ከምናምን ወጥተው ለባብሶ ምናምን እዛ ይወጣል፣ እና የጠፋህ ሰውም እዛ ታገኘዋለህ ማለት ነው። ይወጣል ይወጣ ሁሉም ሰው እኔ ያገኛቸው ባለስልጣናትም አለው። ዘይ ጃስት ፍሪ ሊጎ። በዛ በኋላ ደግሞ ደህና ደህና የሆኑ መዝናኛ ቦታዎች አሉ ስቴት ኦፍ ዘ አርት የሆኑ ባልላቸውም፣ ግን በጣም ጥሩ የሆኑ በንጽህናቸው በጣዕማቸው የሚለዩ አሉ። ፎር ኤግዛምፕል እኔ አሁን አስመራ ውስጥ የበላሁት አይስክሪም ጀላቶ ይባላል። አሁን እስካሁን አራት አመት እዚህ አሜሪካን አገር ተቀምጫለሁ። እሱን የሚያክል ነገር አልጣፈጥኩም ጣዕሙን አላገኘሁም ፎር ኤግዛምፕል አንድ ነገር አሁን ከብዙ ነገር ላምጣለሽ እንግዲህ አንድ ቀን ተመልሰህ ያችን ሌላ ደግሞ በቃ ማታ ሲሆን ደግሞ ጥሩ ጥሩ ብዛኛ ቦታዎች አሉ ላይክ ዊክኤንድ ከሆነ ሻምሮክ የሚባል ቦታ የታወቀ ቦታ አለ እዛ ዳንስ ቤት ነው ወጣቶች ብዙ ጊዜ የሚገናኙበት እንደ አይባይ የሚባል ቦታዎች አሉ። ቦሊንግ የምትጫወትበት ትልቅ የድሮ ነው ግን አለ። ብዙ ሰው ይጫወታል። ብዙ ሰው እዛ አፍቃሪ የሆነው ግን ወደ ብስክሌት ነው። እሱ ከጨረስክ በኋላ ደግሞ የከሰዓት ደግሞ ኳስ ግጥሚያ አለ። የእግር ኳስ ማለት ነው። እዛ ትገባለህ ማለት ነው። እና ቢዚ ነህ። አሁን ትንሽ ትልቅ ሲኔማዎች መጥተው ቢግ ስክሪን አድርገው ወደ ኳስ ሜዳ የሚገባ ሰው ዝቅ የቀነሰ መጥቷል የሚል ግምት አለኝ። ወጣቶችስ ምን በማድረግ ነው የሚያሳልፉት? አሁን ወጣቶች አለ አሁን አንተ እስከ አስራ ሁለተኛ ክፍል ከሆንክ ዋሊ ዊክ ደይስ ትምህርት ቤት ነህ፣ ዊክኢንድ ነው ያለ። ዊክኢንድ ደግሞ ከጓደኛ ሙች ትሆናለህ። ክረምት ሲመጣ ደግሞ ክረምታዊ ማዕቶት የሚባል አለ። የክረምት ስራ ነው ሁሉ የሃይ ስኩል ተማሪ የሚተከል ነገሮች ያሉ ችግኝ ተከላ ምናምን ይወጣሉ፣ ከቤታቸው ይወጣሉ ማለት ነው። ለአንድ ወር ተኩል ወይም ለሁለት ወር በየፊናቸው ይሄዳሉ። ከዛ በኋላ ይመለሳሉ። እንደተመለሱም ቀጥታ ወደ ትምህርት ቤት ይገባሉ ማለት ነው። I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm